በአዲስ አበባ ፒያሳ እየተገነባ ባለው በአድዋ ድል መታሰቢያ አድዋ 00 ሙዚየም ውስጥ እንዲቀመጡ በታቀዱት የሥነ ጥበብ ሥራዎች ፕሮጀክት አሰጣጥ ላይ ቅሬታ እንዳለው የኢትዮጵያ ሰዓሊያንና ቅራጽያን ማህበር ገልጿል። የማህበሩ ዋና ጸሐፊ አቶ ወንደሰን ከበደ በሙዚየም ውስጥ በሚቀመጡት የቅርጻ ቅርጽ፣ የስዕልና የሐውልት ሥራዎች ላይ ውይይት አለመደረጉን ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዘዋል። በአዲስ አበባ ከተማ በፒያሳ በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያንና በአራዳ ህንፃ መካከል በሚገኝ ቦታ ላይ በቻይናው ጂያንግሱ ዓለም አቀፍ የኢኮኖሚና የቴክኒክ ትብብር ግሩፕ እየተገነባ ያለው የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ3.3 ሄክታር መሬት ላይ እንዳረፈና ባለ አምስት ወለል ህንፃ እንደሚኖረው ተነግረዋል። ሙዚየሙ የአድዋን መልክዓ ምድር የኢትዮጵያውያን ጀግኖች ጉዞና ድል፣ የአንድነት ማዕከልና የአፍሪቃ የነጻነት ማስታወሻ በማካተት ለመዘከር ያስችላል ቢባልም የኢትዮጵያ ሰዓሊያንና ቀራጺያን ማህበር ግን በስነ ጥበብ ስራዎቹ ፕሮጀክት አሰጣጥ ላይ ቅር እንደተሰኘ ለአሜሪካ ድምፅ ገልጿል። አቶ ወንደሰን ከበደ የማህበሩ ዋና ጸሐፊ ናቸው። አሁን የሚደረገውን የስነ ጥበብ ፕሮጀክት ላይ የኢትዮጵያ ስነ ጥበብ ባለሙያዎች በሙሉ ኢንቮልቭድ ሆነው መምከር ነበረባቸው ከመከሩ በኋላ እነሱ የመከሩት የጋራ ድምር ሀሳብ ነው ሙዚየሙ ላይ ማረፍ ያለበት። ለምሳሌ ንድፍ ይቀርባል። ንድፍ ከቀረበ በኋላ ይገመገማል። ከተገመገመ በኋላ የተሻለው ይመረጣል። የተሻለው ከተመረጠ በኋላ የሚጨመር ሀሳብ ካለ ተጨምሮ፣ የሚቀንስ ካለ ተቀንሶ፣ እያንዳንዱ ነገር በነጠረ ሁኔታ ከተቀመጠ በኋላ ነው ወደ ሙዚየሙ ማለፍ የነበረበት። ይሄ ባለበት ሁኔታ ላይ ምንም የተጠና ነገር የለም፣ ምንም አድዋ የሁሉም ኢትዮጵያውያን የድል ታሪክ እንደመሆኑ በዚህ ግዙፍ የመታሰቢያ ሙዚየም ውስጥ የሚቀመጡት የሥነ ጥበብ ስራዎች ይህን እውነታ የሚወክሉና የሚያንጸባርቁ መሆን እንደሚጠበቅባቸው ያመለከቱት ዋና ጸሐፊው፣ ሆኖም አሁን እየታየ ያለው የስራ ሂደት ይህን ከግምት እንዳላስገባ ገልጸዋል። የስነ ጥበብ ስራዎቹ በውጭ ተቋራጭ ሳይሆን በኢትዮጵያውያን ባለሙያዎች መመራት እንደነበረባቸው ዋና ጸሐፊው ተችተው በሙዚየሙ የሚቀመጡት ሐውልቶች ስራ ግልጽ ባልሆነ አካሄድ እንደተጀመረም አውስተዋል። አድዋ ሙዚየም በሚገነባበት ፎርማት ውስጥ ኪነ ህንፃውን ከስነ ጥበቡ መለየት ነበረበት። መንግስት ኪነ ህንፃው ለቻይና ከሰጠ በኋላ እንደገና የስነ ጥበብ ፕሮጀክቱን ሀገር አቀፍ ብሔራዊ ቅድም የነገርኩ የእውቀት ዘርፎች የተካተቱበት በዋናነት ደግሞ በሰፊው የኢትዮጵያ ሰዓሊያንና ቀራፂያን ማህበር ኢንቮልቭድ ሆኖ የጋራ ግብረ ኃይል ካቋቋመ በኋላ ይሄ ያ የጋራ ግብረ ኃይል ይሄንን የስነ ጥበብ ፕሮጀክት እንዲመራ ማድረግ ነበረበት። ይሄ ሳይደረግ ቀርቶ የስነ ጥበብ ፕሮጀክቱንም ኪነ ህንጻውንም ለቻይና ሰጠው። ከዛ ለቻይና ከሰጠው በኋላ ቻይኖቹ እነሱ ለሚፈልጉት ሰው በምን ሬስትሪክቲቭ ቴንደር በምን አይነት መስፈርት እንደተሰጠው የምናውቀው ነገር የለም። አድዋን የሚያክል ነገር አስራ ዘጠኝ ሐውልት አንድ ግለሰብ እንዲሰራ ተሰጡ። የኢትዮጵያ ሰዓሊያንና ቀራፂያን ማህበር በሙዚየም ፕሮጀክቱ የሥነ ጥበብ ስራ ላይ ለመሳተፍ የአዲስ አበባ ከተማ አስተዳደርን በተደጋጋሚ በደብዳቤ ቢጠይቅም አጥጋቢ ምላሽ እንዳልተሰጠው ዋና ጸሐፊው አስታውቀዋል። በቅርቡ ግን የከተማ አስተዳደሩ የካቢኔ ጉዳዮች ኃላፊ ጠርተው አነጋግረውናል ብለዋል። በደብዳቤ ስንጠይቅ ከጠሩን በኋላ ያው ከስራ ቀን ውጪ ነው የጠሩን ከጠሩን በኋላ የሚናገሩት ንግግር ሁሉን ነገር እነሱ ማድረግ እንደሚችሉ እኛ እንደማይመለከተን እንደውም ለእናንተ ማብራሪያ መስጠት የማይጠበቅብንም ለማን ፕሮጀክቱ መስጠት እንዳለብን ለማን መስጠት እንደሌለብን የኛ መብት ነው አይነት ነገር ነው ያሉት። ማህበሩ በዚህ መሰሉ ምላሽ እንዳዘነ የተናገሩት ዋና ጸሐፊው ሙዚየሙ የኢትዮጵያ ታሪክና እሴትን በሚያንጸባርቅ መልኩ እንዲገነባ አሁንም መንግሥት ውሳኔውን በድጋሚ እንዲያጤነው አመልክተዋል። እንዲከለሰ የምንፈልገውም አሁን ባልተመከረበት ሁኔታ የሚሰሩ ሐውልት ስራዎች ነገ ትውልዱ ላይ የሚያመጡትን ጫና ወይም ጭቅጭቅና ለመቀነስ ይባሉ። ሁለተኛ ነገር ደግሞ ይሄ ፕሮጀክት ኦፊሴላዊ ከሆነ በኋላ መላው የኢትዮጵያ የጥበብ ባለሙያዎች በሙሉ እዚህ ጉዳይ ላይ ኢንቮልቭድ ሆነው እንዲሳተፉ ነው። ምክንያቱም ይሄ የሀገር ታሪክ ጉዳይ ነው። ስለዚህ ጉዳይ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውና የቅርስ ጥበቃ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ጋር ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ወደ አዲስ አበባ ከተማ አስተዳደር የታላላቅ ፕሮጀክቶች ግንባታ ጽህፈት ቤትም እንደዚሁ ስልክ ብንደውልም የሚመለከታቸው ኃላፊዎች ስብሰባ ላይ ናቸው ተብለናል። ሆኖም ይኸው ጽህፈት ቤት ቀደም ሲል የኢትዮጵያ ሰዓሊያንና ቀራጽያን ማህበር ላቀረበው ቅሬታ በደብዳቤ በሰጠው ምላሽ ከአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ እንደዚሁም ከሚመለከታቸው ልዩ ልዩ ተቋማት ባለሙያዎችን ማሳተፉንና በሙዚየሙ የሥነ ጥበብ ሥራዎችም ላይ ምክክር እንደተደረገ ይገልጻል። የአሜሪካ ድምፅ የተመለከተውና ጥቅምት 13 ቀን 2016 ዓ ም የተጻፈው ይኸው የጽህፈት ቤቱ ደብዳቤ ከአንጋፋ ሰዓሊያንና ቀራጺያንም ሐሳብ እንደተቀበለ ያብራራል። ጽፈት ቤቱ አክለውም በስራው ላይ ከሁሉም ክልሎች የተውጣጡ ተወካዮች እንደተወያዩበት አውስቶ ማህበሩም የውይይቱ ተሳታፊ እንደነበር ይጠቅሳል። ያለ ውድድር ለአንድ ግለሰብ ተሰጡ ስለተባሉት 19 ሐውልቶች አስመልክቶ ሲያብራራም የግንባታው ተቋራጭ ልምድ ያላቸውን ባለሙያዎች አወዳድሮ ስራውን ለአሸናፊ ድርጅት እንደሰጠ አስረድተዋል። በዚህ ምላሽና ማብራሪያ ያልተስማሙት የማህበሩ ዋና ጸሐፊ አቶ ወንደሰን ከበደ ግን ነገሩ የጠቅላይ ሚኒስትሩን ጣልቃ ገብነት ይጠይቃል ይላሉ። የዚህ ፕሮጀክት ዋነኛ ሃላፊ እሳቸው ናቸው። ይሄ ፕሮጀክት እየሄደበት ያለበት መንገድ ትክክል ስላልሆነ በአስቸኳይ የሚከለስበትን መንገድ ፈልገው እሳቸው የመወሰን ስልጣን ስላላቸው መላው የኢትዮጵያ ስነ ጥበብ ባለሙያ እዚህ ውስጥ በማካተት በአጭር ጊዜ ውስጥ እንዲመከር በማድረግ የኢትዮጵያ ክፍሎት በታየበት ሁኔታ መሰራት የሚችልበትን እድል ማመሻሸት አለባቸው። አለዚያ ይሄ የኢትዮጵያ ሕዝብ ሳያውቀው የሚሰራው አስራ ዘጠኝ ሐውልት ነገ ይዞት የሚመጣው ችግር እጅግ እጅግ አደገኛ ነው። የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ46 ቢሊዮን ብር እየተከናወነ እንዳለና በቅርቡ እንደሚመረቅ የመንግሥት ብዙሃን መገናኛ ዘግበዋል። ሙዚየሙ እየተገነባበት ያለው ቦታ ቀደም ሲል ለሚድሮክ ኢንቨስትመንት ግሩፕ ተሰጥቶ የነበረ ሲሆን ከአራት ዓመታት በፊት መንግሥት መሬቱን መልሶ በመረከብ የአሁኑን የሙዚየም ፕሮጀክት ግንባታ እንዳስጀመረበት ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።